ዛሬ የምንመለከተው ክፍል ይሄ አንደኛ ጴጥሮስ ምዕራፍ አራት ከቁጥር አንድ እስከ ስድስት ያለውን ነው እና በልቤ ውስጥ በጣም የመጣ ቃል ነው እና አካፍላችኋለሁ። ሀሳቡ የተመሰረተው በዚህ ርዕስ ነው እንደ እግዚአብሔር ፈቃድ ኑሩ በሚል ርዕስ ነው እና በመጀመሪያ ጥቂት ስለ ጴጥሮስ መጽሐፍ ልናገራችሁ ፈልጋለሁ። በጴጥሮስ መጽሐፍ ውስጥ ጴጥሮስ ነው ይህንን መልእክት የጻፈው። ጴጥሮስ ከሐዋርያቱ መካከል አንዱና ዋነኛ በመናገር የታወቀ ሰው ነበር እና ይህንን መጽሐፍ ሲጽፍ በምዕራፍ አንድ ላይ በኢሲያ፣ በቀጳዶቅያ፣ በቢታንያ፣ በአገር ሁሉ ለተበተኑ በስደት ለተበተኑ ክርስቲያኖች ነው የጻፈው እና የጴጥሮስ መልእክት በጣም አስደናቂ በሆነ መንገድ ተግባራዊ ትምህርት ነው። አሁን ብዙ ብዙ ያንዳንዱ አምስት ምዕራፎች አሉ። ብታነቡ በጣም ተግባራዊ የሆነ የሕይወት ትምህርት ነው የሚሰጠው ክርስቲያን አንድ ክርስቲያን ተግባራዊ በሆነ መንገድ ሕይወቱን የሚመራበትን የሕይወት መርሆ ነው የሚሰጠው እና አራተኛው ምዕራፍ ላይ ያለውን ይሄንን ዛሬ ስንመለከት በሌላ መልኩ ከምዕራፍ አንድ እስከ ምዕራፍ ሶስት ካስቀመጠው ለየት ባለ መልኩ አንድ ክርስቲያን አንድ አማኝ በምን አይነት መንገድ በዚህ ምድር ላይ መመላለስ እንዳለበት ያስቀመጣቸውን ነጥቦች ለሁላችንም በጣም ጠቃሚ ስለሆኑ እንድንመለከታቸው ነው የማስበው እና እኔ ታዲያ ይህንን ሳስብ መጀመሪያ ላይ ጴጥሮስ የተናገረውን የመጀመሪያውን ቁጥር እንድናስብበት በመጀመሪያ እፈልጋለሁ። ነጥቦቼ ውስጥ ከመግባቴ በፊት ምዕራፍ አራት ቁጥር አንድ ላይ ክርስቶስን በስጋ ስለኛ መከራን ስለተቀበለ ብሎ ነው የጀመረው እና ክርስቶስን በመጀመሪያ በአይምሯችን፣ በሐሳባችን፣ በልባችን እንድንይዘው ከፍ አድርገን ጎላ አድርገን እንድናስበው ይፈልጋል። ጌታ ኢየሱስ ክርስቶስ በስጋ መከራን ተቀብሏል። ወደ ምድር መጥቶ በምድር በሰዎች መካከል ከቅድስ ድንግል ማርያም ተወልዶ የእኛን ስጋ ለብሶ እሱ አምላክ ነው። ሁላችሁም ታውቃላችሁ። እኛ የምናመልከው አንድ አምላክ እግዚአብሔር ነው። በዚህ አንድ አምላክ እግዚአብሔር ውስጥ ሶስት ህልውና ያላቸው አካላት አሉ። ፐርሰንስ ናቸው የምንላቸው እነዚህ አብ ወልድና መንፈስ ቅዱስ ናቸው። ከነዚህ ከሶስቱ አንዱ የሰውን ስጋ ለብሶ ለሰዎች ለመሞት በራሱ ፈቃድ በራሱ ፈቃደኝነት ከቅድስት ድንግል ማርያም ማህጸን ውስጥ ተወልዶ በመንፈስ ቅዱስ አማካኝነት ወደ ምድር መጣ። የሚቀጥለው ሳምንት ፓሽን ዊክ ብለን የምናከብረው ሳምንት አለ። በዛን ጊዜ የሚያስፈልገውን ነገር ሁሉ ካደረገ በኋላ አርብ ቀን በቀራኔው መስቀል ላይ ተሰቀለ እና ምንድን ነው የሚለው ጴጥሮስ ክርስቶስ በስጋ ስለኛ መከራ ስለተቀበለ እኔና እናንተ ክርስቲያን መሆን ካስፈለገን ክርስቶስ ኢየሱስ በቀራኔው መስቀል ላይ የሰራውን ስራ ማመንና መቀበል አለብን። ክርስቶስ ኢየሱስ በቀራኔው መስቀል ላይ የእኛን እዳ የእኛን የኃጢአት ፍርድ ተሸክሞ እኛም ሊፈረድብን የሚገባውን ኃጢአት ሙሉ ለሙሉ ከእግዚአብሔር አብ ተቀብሎ እኛ በሱ ላይ ብንታመን ከኃጢአት ነፃ ሆነን ወደ መንግስተ ሰማይ እንድንገባ መንገድን የከፈተልን። ስለዚህ ክርስቶስ ስለ እኛ ምን አለ ጴጥሮስ? መከራን ስለተቀበለ እኛ ምን ሆነናል? የእግዚአብሔር ልጆች ሆነናል። በክርስቶስ መከራ በኩል ከእግዚአብሔር ጋር ታርቀናል። ያ በደላችን ገሃነ መሳ ሲኦል ሊወስደን የነበረው በደላችን ከእኛ ላይ ተነስቶልናል። ክርስቶስ ስለኛ መከራን ስለተቀበለ ስለዚህ ክርስቶስ ስለኛ መከራን ስለተቀበለ እኛ አሁን የምንኖረው ኑሮ ጽድቅንና ደህንነትን ስላገኘን፣ ከእግዚአብሔር ጋር መታረቅን ስላገኘን የምንኖረው ኑሮ አህዛቦች እንደሚኖሩት የማያምኑ ሰዎች እንደሚኖሩት አይነት ኑሮ ሊሆን አይችልም። እና ይህንን ሀሳብ ነው ጴጥሮስ ከቁጥር አንድ እስከ ስድስት ላይ እያሰረጸ ያለው። እና እኔ ታዲያ ይህንን ለማሰብ ሳስብ እዚህ ጋር በሁለተኛ ደረጃ በኃይለ ቃል ያስቀመጠውን ነገርም ጠቆም አድርጌ መግቢያ ላይ ይህንን ጨርሼ ወደ ነጥቦቼ እመጣለሁ። ተመልከቱ ቃሉን ሲናገር ምንድን ያለው? ክርስቶስ በስጋ ስለኛ መከራን ስለተቀበለ፣ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት ብሎ ነው የሚቀጥለው። አንድ ነገርን ይናገራል ጴጥሮስ። እናንተ ክርስቶስ ስለ እናንተ መከራን ተቀብሎ ክርስቶስን በማመን አንድ የሆነ ሁኔታ ውስጥ ገብታችኋል። እና ከዛ በኋላ ግን እግዚአብሔር በፈቃዱ በዚህ ምድር ላይ እንድትኖሩ በስጋ እንድትኖሩ ዘመን አስቀርቶላችኋል። እየኖራችሁ ነው ያላችሁት፣ በስጋ ትኖራላችሁ። ግን ምን አይነት ኑሮ ነው መኖር ያለባችሁ? አሁን ጴጥሮስ ሀሳቡ እዛ ጋ ነው ያለው። ክርስቲያኖች ከሆናችሁ ምን አይነት ኑሮ ነው መኖር ያለባችሁ? ይህንን ነው ለዚህ ለክርስቲያኑ ህዝብ በሙሉ ጴጥሮስ እየተናገረ ያለው። እና እኔ ታዲያ ክርስቲያን መኖር ያለበት በምንድን ነው ለሚለው ጥያቄ በስጋ ለመኖር በቀረለት ዘመን ምን አይነት ሕይወት መኖር አለበት የሚለውን በአንድ አምስት ነጥቦች ላሳያችሁ እፈልጋለሁ። እና የመጀመሪያው ነጥቤ አሉታዊ የሆነ ነጥብን ያስቀመጠውን ነጥብ በማንሳት ነው። አንደኛው እንደ ሰው ምኞት እንዳትኖሩ የሚል አሉታዊ ትዕዛዝን ያሳየናል። አሁን እንደ ሰው ምኞት እንዳትኖሩ ተመልከቱ ቃሉ ላይ እንግዲህ የእግዚአብሔርን ቃል ነው እኔ የምሰብከውና የማስተምረው ተመልከቱ ምንድን ነው የሚለው ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሀሳብ እንደ ዕቃ ጦር አድርጋችሁ ያዙት ነው ያለው እና መጀመሪያ ያነሳሁት አሉታዊውን ትእዛዝ ነው ትእዛዞች ናቸው እነዚህ እና እናንተ አማኞች ከሆናችሁ አሉታዊ በሆነ መንጉ መንገዱ እንደዚህ አይነት ህይወት እንዳትኖሩ ብሎ ጴጥሮስ በመንፈስ ቅዱስ ሆኖ ሲናገር ታያላችሁ። አሉታዊ ትእዛዝ ክርስቲያኖች እንደ ሰው ምኞት እንዳይኖሩ የታዘዙበት ትእዛዝ ነው። ይሄንን ስናስብ የሰው ምኞት ምንድን ነው የሚለውን ጥያቄ መጠየቅ አለብን። የሰው ምኞት ምንድን ነው? ሰዎች የሚመኙትን ነገር ነው የሚናገረው። ሰዎች በአይምሯቸው፣ በሀሳባቸው፣ በልባቸው ይሄን አደርጋለሁ፣ ይሄ ይሆናል፣ ይሄ ይሆናል የሚሉትን ነገር ነው የሚያነሳው። እና በእርግጥ በኋላ በዝርዝር ውስጥ የዘረዘራቸውን ነገሮች እናገራለሁ። ይሄ የሰው ምኞት የሚባለው ነገር ጥቅል ነገር ነው። አሁን እዚህ ጋር የቀረበው ሰዎች በተፈጥሯዊ ህይወታቸው ይጠቅመኛል፣ ያዋጣኛል ያስደስተኛል ደግሞ መልካም ያደርግልኛል ብለው የሚያስቡትን ነገር ነው እና ማንኛውም ነገር ሊሆን ይችላል በእርግጥ ይሄንን ሳስብ በጣም አሉታዊ ወደሆነ ነገር ላይ አለጥጠውም እኔ ራሴ ምክንያቱም ሰዎች አንዳንድ የምንመኛቸው እና የምናስባቸው ጠቃሚ ነገሮች አሉ ሁሉም የምንመኘው ነገር ጎጂ ነው ወይም መጥፎ ነው ማለት አይቻልም ግን በአጠቃላይ ደረጃ የሰው ልጅ ከአዳምና ከሔዋን ከመፈጠሩ ጀምሮ የኃጢአት ምኞት ይሄ እግዚአብሔርን ደስ የማያሰኝ ምኞት በህይወቱ ውስጥ የሚመራው ፍጡር ስለሆነ ጴጥሮስ አሁን እያነጣጠረ ያለው ያንን በተመለከተ ነው እና እናንተ ሁላችሁም እንደምታውቁት ጌታን እንደ ግል አዳኛችን ከመቀበላችን በፊት በስጋ መከራ የተቀበለውን ጌታ ኢየሱስን መከራ የተቀበልከው ለእኔ ነው እኔ ኃጢአቴ የእኔ ኃጢአት እኔን ራሱ እዛ መከራ ላይ ሊያስቀምጠኝ ሲገባ እኔን ተክተህ በእኔ ምትክ የኔን ፍርድና የኔን መከራ ወስደህልኛል። ስለዚህ አንተን ታምኜ ከእግዚአብሔር ጋር በአንተ በኩል እታረቃለሁ ወደሚል ህይወት ውስጥ መተን ያለን ሰዎች ጌታን ከመቀበላችን በፊት ህይወታችን የሚመራው በሰው ምኞት ነበር። የሰው ምኞት ነበር የእኛን ህይወት የሚመራው። የሰው ምኞት እንደ አንድ ዓለም አቀፍ የሆነ ሃይማኖትን የሚወክል ነገር ነው። ምናልባት ይሄንን ማሰብ በጣም አስፈላጊ እንደሆነ አስባለሁኝ። ይገርማቸዋል ሰዎችን ሁሉ የሚመራ አንድ ዓለም አቀፍ ሃይማኖት አለ። ይሄ እዚህ ጋር ጽፌዋለሁኝ። እና ይሄ ዓለም አቀፍ ሃይማኖት ምንድን ነው? እኔ እኔ እኔ የሚል ነው እኔ እኔ እኔ እኔ ብቻ በማንኛውም ነገር እኔ ለኔ ለኔ እኔ ለኔ ለኔ እኔ ሰዎች ሚ እና ማይሰልፍ ፎር ሚ የሚሉት አይነት አስተሳሰብ ነው። እና ይሄ ሰዎችን ሁሉ የሚመራ ሃይማኖት ነው ራሱ። እና አሁን አንዳንድ ሃይማኖት የሆኑ ሳይንሳዊ ፍልስፍናዊ ነገሮች አሉ። ለምሳሌ ኢቮሉሽን ወይም ኤቲይዝም እንደ ሃይማኖት ነው ራሱ። እንዳውም እኛ የምናምነው ኤቲስት ከመሆን በጣም የሚቀለው ነገር እግዚአብሔር አማኝ መሆን ነው ነው የምንለው። ምክንያቱም ኤቲስት መሆን ሚኒንግለስ ነው ጠቅላላ። እና አሁን እዚህ ጋር የሰው ምኞት አለም አቀፍ ሃይማኖት ሆኖ ሰዎችን ከሰዎች ጋር ሲያቦጫጭቃቸው፣ ሰዎችን ከሰዎች ጋር ሲያጣላቸው፣ ሰዎችን ትክክለኛና ጤናማ ባልሆነ መንገድ ሲመራቸው እና ያለን እና ይህንን በተመለከተ እኛ ጋር ሁለት አባባሎች ለመጥቀስ እወዳለሁ። እዚህ ትዝ ላችሁ እንደሆነ እኛ ጋር አንዲት እንስሳ አለች፣ ስሟን እናንተ ታውቁታላችሁ። እኔት ከሞትኩ ምን አይብቀል ብላለች፣ ሳር ወይም ሰርዶ አይብቀል ብላለች። እና ይሄ ምን ማለት ነው? እኔ ብቻ ነኝ፣ በቃ ዓለሙ በሙሉ በእኔ ዙራ ነው የተካተተው። ስለ ሌላ አታስብም፣ ሌላ ስለወለደችው ወለደችው አህያ እንኳን አታስብም። እኔ ከሞትኩ በቃ ሰርዶ አይብቀል ይሄ የእኔ ሃይማኖት ነው። ኢትዮጵያውያን ጥሩ ጥሩ ገለጻ አላቸው ከመጽሐፍ ቅዱስ ጋር የሚሄድ ሌላም ደግሞ አባባል አለ። እኔ የድሮ መፈክራችን ብዬ እየጠቀስኩት ከራስ በላይ ምን ይላሉ ሰዎች ነፋስ። በቃ እኔ ብቻ ላይ ነው ነገሩ በሙሉ። እና እኔን የማይነካ እኔን የማይጠይቅ ነገር ከሆነ ሁሉ ነገር እንደ ነፋስ ነው የምቆጥረው። እና እኔ እኔ ዓለም አቀፍ ሃይማኖት ነው። እና ዓለማዊ መታየት ምድራዊ መበላለጥ በምድራዊ የስኬት ሀሳብ የቀንም ሆነ የሌሊትልም ዙሪያ ላይ ያተኮረ በተለይ ብልጽግና የሚያመጣ ነገር በዝና በእኔነት ላይ ያንጸባረቀ ሕይወት ሁሉ ነው። ይሄ የሰው ምኞት የወደቀ ሰው የኃጢአተኛው ሰው ምኞት ተብሎ የተገለጠው እና እንደ ሰው ምኞት መኖር የሁላችንም ያለፈ ታሪክ ነበር። አማኞች ከሆነን ሁል ጊዜ ምድራዊውን ነገር ላይ አትኩረን ለጌታ ፊታችንን አዙረን እንኖር ነበር። እንደ ሰው ምኞት እና የሰው ምኞት በጊዜያዊ ነገሮች ላይ ትኩረት ያደረገ የገሃነም ልጅ የሚያደርገን ነገሮች ላይ ያተኮረ የደስታችን ምንጭ የገሃነም ሀሳቦች፣ የሰይጣን ሀሳቦች፣ የሰይጣን ፈቃድ፣ ማመንዘሩ፣ ዝሙቱ፣ መጠጡ እንደዚ አይነት ሁሉ ነገር ላይ ያተኮረ እንደነበረ እና ጴጥሮስ የሚናገረው እንግዲህ፣ በስጋ የቀረላችሁ ዘመን አለ። ምን ያህል እንደሆነ መገመትና ማወቅ ማንም ሰው አይችልም። ግን በስጋ በቀረላችሁ ዘመን እንደ ሰው ምኞት እንዳትኖሩ ብሎ የመጀመሪያ ማስጠንቀቂያ ሲናገር እናያለን። በሁለተኛ ደረጃ ታዲያ እኔ የምመጣበት ነጥብ ሐዋርያው ቅዱስ ጴጥሮስ ከመንፈስ ቅዱስ ተቀብሎ የሰው ምኞትን እንዴት እንደገለጸውና ይህንም በተመለከተ የሰጠውን አስተያየት እንድንገነዘብ ነው። አሁን ቁጥር ሁለትና ሶስት ላይ እመጣለሁ። ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ብሎ ቁጥር ሶስት ላይ የአህዛብን ፈቃድ ያደረጋችሁበት በመዳራትና በስጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ኖርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። በጣም የሚገርም ነገር ነው። ጴጥሮስ እየተናገረ ያለው ቁጥር ሶስት ላይ የሰው ምኞት ምንድን ነው? በምን በምን ልንዘረዝረው እንችላለን ብለን ጥያቄ ብንጠይቅ ጴጥሮስ ሙሉ ለሙሉ ዘርዝሮታል። ምን ብሎ ነው የተናገረው? የሰው ምኞት የአህዛብን ፈቃድ በማድረግ የተሞላ ነው ነው የሚለው የሰው ምኞት የአሕዛብን ፈቃድ በማድረግ የተሞላ ነው። የአሕዛብ ፈቃድ ምንድን ነው? አሕዛብ ራሱ ማለት ምን ማለት ነው? ያን ጊዜ ይህንን ጽሁፍ ለሚያነቡ ሰዎች አሕዛብ የሚለው ነገር በጣም ግልጥ ነው። አሕዛብ የሚለው በዛን ጊዜው ዓለም የሁለት ህዝቦች ክፍፍል አንዱ መገለጫ ነው። እስራኤላውያን በሙሉ አይሁዳውያን ነበር የሚባሉት። ከእስራኤል ውጭ የሆነው ማንም በሙሉ አሕዛብ ነበር የሚባለው። እስራኤላውያን ከአሕዛብ ለይቷቸው የነበረው ነገር ምንድን ነው? እግዚአብሔር ስለመረጣቸውና እግዚአብሔርን ስለሚያምኑ ነበረ። አሕዛብ ግን ከዛ ውጭ የነበሩና እግዚአብሔርን ሳይሆን ልዩ ልዩ ነገር የሚያምኑ ሰዎች ስለነበሩ ነው። እግዚአብሔርን ለማመን አይከለከሉም ነበር። አሕዛብ ግን አሕዛብ የራሳቸው ፍልስፍና፣ የራሳቸው እምነት፣ የራሳቸው አመለካከት ነበራቸውና አሕዛብ ታዲያ በዛ እምነታቸው፣ በዛ አመለካከታቸው ሲኖሩ የሚመራቸው ራሱን የቻለ ፈቃድ ነበራቸው። ማለት የሚንቀሳቀሱበት ፈቃድ ነበራቸው። የአሕዛብ ፈቃድ እግዚአብሔርን የማያምኑት ሰዎች፣ የካሃዲዎች፣ የሰይጣን አገልጋዮች፣ የሲኦል አገልጋዮች ፈቃድ ማለት ነው። በእርግጥ እኔ ይህንን ለመግለጥ እዚህ ጋር ኤፌሶን ምዕራፍ ሁለትን ማንሳት አስፈልጎኛል። ኤፌሶን ምዕራፍ ሁለት ከቁጥር አንድ እስከ ሶስት ላይ የተገለጠውን እዚጋ አስቀምጨዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። አሁን ጌታ ኢየሱስ ክርስቶስን አምነው ለዳኑት አህዛብም አይሁድም ለሆኑ ሰዎች ነው ይሄንን የሚናገረው ጳውሎስ። በነሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ከማመናችሁ በፊት የአህዛብ ፈቃድ ይመራችሁ ነበር። ያ ብቻ አልነበረም። በማይታዘዙ ልጆች ላይ ማለት በአህዛብ ላይ፣ በማያምኑ ላይ አሁን የሚሰራ መንፈስ አለቃ ማለት ሰይጣንና ጭፍራው ናቸው። በአየር ላይ እንዳለው አለቃ በሱ ፈቃድ ተመላልሳችሁ ነበረ። በእነዚህ ልጆች መካከል እኛ ራሳችንም ሁላችንም ድሮ የልባችንን የስጋችንን ፈቃድ እያደረግን በስጋችን ምኞት እንኖር ነበር እና እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ብሎ ጳውሎስ የአሕዛብ ፈቃድ ምን ማለት እንደሆነ የአሕዛብ ፈቃድን የሚመራ አንድ ሲስተም አንድ ስልት እንዳለ ሲገልጥ ነው የምንመለከተው። እና ይህንን ጳውሎስ የገለጠውን ነገር ሐዋርያው ቅዱስ ጴጥሮስ እዚህ አንደኛ ጴጥሮስ ላይ በዝርዝር አቅርቦታል። ማለት በዝርዝር ብዬ ስናገር ሁሉን ዘርዝሮ አላቀረበም፣ ግን ጥቂት ነገሮችን እዚህ ጋር ጠቆም ጠቆም አድርጎ አልፏል። ተመልከቱ። የአሕዛብን ፈቃድ ያደረጋችሁበት በመዳራት በስጋ ምኞት፣ በስካር በዘፈን ያለ ልክ በመጠጣት ነውርም ባለበት በጣዖት ማምለክ ተመላልሳችሁ ነበር። እነዚህን ነገሮች ነው ጴጥሮስ የዘረዘራቸው። እንደነገርኳችሁ ሁሉን አያጠቃልልም፣ ግን የጠቆማቸው ነገሮች በጣም መሰረታዊና ወሳኝ ናቸው። የአሕዛብ ፈቃድ ሰዎች የማያምኑት ዓለም የሚያደርገው ነገር መዳራት፣ በስጋ ምኞት፣ እነዚህ ከአመንዝራና ከግብረ ስጋዊ ከሆኑ ኃጢአቶች ጋር በቀጥታ የተያዙ ናቸው። አህዛብ ይህንን በማድረግ ነው የሚመላለሱትና የሚኖሩት። ቀጥሎ ስካር፣ ዘፈን፣ ያለ ልክ እነዚህም በሙሉ የወላፈን ሆነው የሚያቀጣጥሉ ነገሮችን በማድረግ ነው የሚመላለሱት እና ዳንኪራው ፓርቲው ጭፈራው ያለ ልክ በመጠጣት አሁን አሁን እዚ እዚኛ እንግሊዝ ሀገርም እዚህም በጣም ተለምዷል የሚባለው እዚህ በተለይ ሴቶች ይለማመዱታል የሚባለው ቢንጅ ድሪንክ የሚባለ አለ። ግጥም አድርጎ መጠጣት ግጥም ሳይቀመጥ ግጥም ግጥም። ይሄ ያለ ልክ በመጠጣት የሚባለው ነገር እንደዚህ አይነቱ ነገር ነው። እና የሚገርም ነው፣ ሴቶች ናቸው እዚህ የሚያደርጉት። እንግሊዝ ሀገር ወንዶችም ሴቶችም ያደርጉታል። እዚህ የሴቱ ፖፕሌሽን በልጧል። በቅርብ ነው ያነበብኩት። እና ልክ እንደዚህ አይነት ኑሮ ነው የያዛ ፈቃድ ብሎ ሐዋርያው ቅዱስ ጴጥሮስ ይናገርና አንድ አስተያየት ሰጥቷል። የሚገርም አስተያየት ሰጥቷል። ይህንን አስተያየት ተመልከቱ። ምንድን ነው ያለው? አስተያየቱን ሲሰጥ ያለፈው ዘመን እንደዛ ትኖሩበት የነበረው ዘመን ይበቃል፣ ያ በቃ እንደዛ አድርጋችሁ የኖራችሁበት ዘመን ያበቃል፣ ይበቃል። በቃ ድሮ ተጨመላልቃችሁበታል። እና ከእግዚአብሔር ውጭ ሆናችሁ ራሳችሁን አክስራችሁ ጎታችሁ ራሳችሁን አጎሳቁላችሁ ከሰው ውጭ ሆናችሁ ኖራችሁበታል። እና አንዳንድ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው አዲስ ልብና አዲስ ህይወት ካገኙ በኋላ ሁል ጊዜ የሚናገረውን ነገር ወይኔ ያሳለፍኩት ዘመን ይቆጨኛል ይላሉ። ያለ ጌታ ያሳለፍኩት ዘመን አዲስ ልብ ተሰጥቶኝ አዲስ ህይወት ተሰጥቶኝ እንደዚህ እግዚአብሔርን ፊት ለፊት በአካል እንደሚያቅሰው ያደረገኝ ኑሮ ሳልኖር ያሳለፍኩት ዘመን ኪሳራው ብለው ብዙ ሰዎች ሲናደዱ ሲቆጩ አውቃለሁ። ለነገሩ እኔ እንደዚህ ነው የምለው። አሁንም ይህንን ምረት እግዚአብሔር ስለሰጣችሁ በስተ መጨረሻም እንኳን እግዚአብሔርን ልታመሰግኖ ይገባል። ያለፈው ዘመን ግን ይበቃል፣ ያኔ የከሰራችሁበት ዘመን። ስለዚህ ሐዋርያው ጴጥሮስ ይህን ነገር ነው የሚናገሩና ያኔ እኮ ተጎታችኋል፣ አታውቁት ይሆናል እንጂ ህይወታችሁ በመንፈሳዊ እይታ ኪሳራ ነበረ። ኢትዮጵያ ውስጥ እጄ አንድ የሚገርም አባባል ሰምቻለሁ። ዜሮ ሲባዛ ዜሮ ነው አንዳንድ ነገር ይላሉ። በዜሮ የተባዛ ነው ያደረግኩት ነገር ይላሉ ሰዎች። በዜሮ የሚባዛ ነገር ሁልጊዜ ምንድን ነው? ዜሮ ነው። እና ያለፈው ነገራችሁ ዜሮ ሆኗል፣ አልጠቀማችሁም። ተመለሱ። በአዲስ መንፈሳዊ መርሆ እግዚአብሔር ሊመራችሁ እጁን ዘርግቶላችኋል እና ልባችሁን ሀሳባችሁን ለእግዚአብሔር ስጡ የሚልን ነገር ነው ጴጥሮስ የሚናገረው። ግን አንድ ጥያቄ መጠየቅ በጣም አስፈላጊ ነው። የአሕዛብን ፈቃድ እና የሰውን ምኞት እንዳናደርግ የተከለከልነው ለምንድን ነው የሚል ጥያቄ መጠየቅ አግባብ ነው። የአሕዛብን ፈቃድ እንዳናደርግ የተከለከልነው እና ደግሞም እንዳናደርግ የታዘዝ ነው ከነዚህ ከነዚህ ሁኔታዎች የተነሳ ነው። አንድ አንዱ ነጥቦችን አንስቼ ልንገራችሁ። የአሕዛብ ፈቃድ ጤና ሰጪ ሊመስል ይችላል። የአሕዛብ ፈቃድ በአጠቃላይ የአሕዛብ ፈቃድ ሳይንሳዊ ሊመስል ይችላል። የአሕዛብ ፈቃድ የአሕዛብ ፈቃድ ፍልስፍናዊ ሊመስል ይችላል። የአሕዛብ ፈቃድ እኔ አንድ አርቲክል ጽፌ የነበረ እዚህ እንግሊዝ ሀገሮኜ በ2000 በፈረንጆቹ ዘጠኝ አካባቢ መሰለኝ ሪኪ የሚባል የሕክምና እንቅስቃሴ እዚህ አሜሪካ ውስጥ ኦልሞስት 90 ፐርሰንት እንደተስፋፋ ሪኪ የሕክምና እንቅስቃሴ ነው። እና ሰዎች ሐኪም ቤት ከገቡ በኋላ አንዳንድ በዚህ ውስጥ በሪኪ የህክምና እንቅስቃሴ ውስጥ ራሳቸውን ያጠላለፉ ሰዎች ሐኪሞች መካከል ለሰዎች ከሰማያዊ መንፈሳዊ ነገር ጋር እንዲገናኙና ሙሉ ፈውስና የሆነ መንፈሳዊ ልዩ ከፍ ያለ ደረጃ ላይ እንዲደርሱ ኢኒሺዬት ሊደረጉ እንደሚችሉ የሚመክሩበት እንቅስቃሴ ነው እና ይሄ መቶ በመቶ ሰይጣናዊ ነው ከጃፓን ከሩቅ ምስራቅ አካባቢ ወደ አሜሪካ ኢምፖርትድ የሆነ ነው። አሜሪካ አሁን ክርስትና ቫሊዋን እያጣች ወደ እንደዚህ አይነት የሩቅ ምስራቅ እንቅስቃሴና እምነት ውስጥ እየገባች ነው እና ይገርማቸዋል። ምንም አይነት ፍልስፍናዊ ይምሰል፣ ምንም አይነት መንፈሳዊ ይምሰል፣ ከመጽሐፍ ቅዱስ ውጭ የሆነ ፍልስፍና የመጨረሻ ግቡ ዘላለማዊ ጥቅም የሌለውና ወደ ሲኦል ውስጥ ሰዎችን መውሰድ ነው እና እንዳናደርግ የአሕዛብን ፈቃድ የተከለከልንበት ምክንያት እንደዚህ አይነት ጥቅም ስለሌለው ቀስ በቀስ ከእግዚአብሔር እያራቀን እያራቀን እያራቀን በሰይጣንና በጨለማ ቁጥጥር ውስጥ አድርጎ ከእግዚአብሔር ለዘላለም እንድንለይ ስለሚወስደን በመንፈሳዊ ሕይወታችን ደካማዎች ስለሚያደርገን፣ ለሰይጣን ፈተናና ለሰይጣን ልዩ ልዩ ምድራዊ ሀሳብ ስለሚያጋልጠን ጭምር ነው እና የተከለከልንበት ምክንያት ይሄ ነው። ሐዋርያው ቅዱስ ጳውሎስ ቅዱስ ጴጥሮስ በመንፈስ ቅዱስ ሆኖ እየተናገረው እነዚህ እነዚህ ነገሮች የአሕዛብን ፈቃድ ማድረግ ስለሚያመጣ ነው እና በሶስተኛ ነጥቤ የምናገረው እንግዲህ ወደ ዋናው የመልእክት የክፍል ነው የምገባው ቀሪ ኑሯችን ምን መምሰል አለበት አሁን የዋናው ሐሳብ እዚህ ከቁጥር አንድ እስከ ስድስት ላይ ጴጥሮስ እየተናገረ ያለው ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን የቀረላችሁ ዘመን አለ ጌታ ኢየሱስ ክርስቶስን በስጋው በመስቀል ላይ በመሰቃየቱ እና የተሰቃየው ለእናንተ መሆኑን ለእኛ ነው በስጋው መከራ የተቀበለው ለእናንተ መሆኑን አምናችሁ ከእግዚአብሔር ዘንድ አስደናቂ ተአምር የተደረገላችሁ ሰዎች ናችሁ እናንተ እና ልክ እንደ ዳናችሁ የዘላለም ሕይወት እንዳገኛችሁ። እኔ የዘላለም ሕይወት ያገኘሁት መቼ ነው? ከ35 ዓመት በፊት ነው። እና ልክ ያን ጊዜ እግዚአብሔር ወደ ሰማይ አልወሰደኝም። በምድር ላይ እንድኖር ጊዜ ሰጥቶኛል። ሚስት አግብቼ ልጆች ወልጃለሁ። እየኖርኩ ነው አሁንም ባለፈው ጥቂት ሳምንት ውስጥ አደጋ አጋጥሞኝ ነበር፣ ግን እግዚአብሔር ደግሞ አትርፎኝ እኖር እየኖርኩ ነው አሁን እና እየኖራችሁ ነው። በስጋ በቀሪ ዘመናችሁ ነው ጴጥሮስ እያለ ያለው እና በቀሪ ዘመናችሁ በስጋ በምትኖሩበት ዘመን መመላለስ ያለባችሁ መኖር ያለባችሁ ይሄ የህይወት መርሆ ነው። በማን ፈቃድ ነው? እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት መሆን የለበትም። ቅድም አሉታዊውን ነገር በዝርዝርም በሁለት ነጥቦች ላይ ተናግሬበታለሁ እና አሁን የእግዚአብሔር ፈቃድን በማድረግ መኖር የሚባለውን አወንታዊውን ነገር ነው የምናገርበት። ተመልከቱ፣ ክርስቶስ ስለ እኛ መከራ በመቀበሉና በዛ ላይ በመታመናችን አንድ አስደናቂ ነገር ሆኖልናል። ይሄ ለሰው ሁሉ ሊሆን የሚችል ነገር ነው እና የሆነልን ነገር ምንድን ነው? አዲስ ልብ ነው የተሰጠን አዲስ ሕይወት ነው የተሰጠን። ይህንን ነው መጽሐፍ ቅዱስ ዳግመኛ መወለድ የሚለው። ይገርማቸዋል። ክርስቶስ ኢየሱስ በቀራኒው መስቀል ላይ ለእኔ ተሰቃይቷል። የኔ ኃጢአት፣ የእኔ በደል፣ የኔ መተላለፍ፣ እግዚአብሔርን ያሳዘንኩበት ብዙ ነገሮቼ በሙሉ ተሰብስበው ሲኦል ነው የሚወስዱኝ። ግን አሁን እግዚአብሔር በክርስቶስ ላይ የኔን በደልና የኔን ኃጢአት ቀጥቶ ወይም በክርስቶስ ላይ ፍርዱን አፍስሶ እኔ ነፃ መሆንበትን መንገድ ስላዘጋጀ በሱ ላይ እታመናለሁ ብለ ያለ ማንም ሰው ቢኖር አዲስ ልብ፣ አዲስ ህይወት ይቀበላል። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ በጣም አስደናቂ የሆነ መልእክት ታገኛላችሁ። ምን የሚል መልእክት? ማንም ሰው ማንም ወንድ ይሁን ሴት፣ ወጣት ይሁን ትልቅ ሰው ማንም ሰው አሜሪካዊ ይሁን ኢትዮጵያዊ፣ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ በክርስቶስ ውስጥ ስንሆን አዲስ ፍጥረት ሆነናል እኛ። እና አዲስ ፍጥረት ከሆንን ደግሞ መመላለስና መኖር የሚገባን እንደ አዲስ ፍጥረትነትን እንደሰጠን እንደ እግዚአብሔር ፈቃድ ነው። እግዚአብሔር አስደናቂ ፈቃድ አለው። አስደናቂና ቸር አምላክ ነው። አዲስ ሕይወትን የሰጠን በጸጋው አማካኝነት ነው በፍቅሩ አማካኝነት ነው። እኛን እንዴት እንደሚወደን እግዚአብሔር ሰው ሊገልጥ ቋንቋ አይኖረውም። እኔ እግዚአብሔር በጣም ይወዳችኋል ብዬ ስናገር ከዚህ በላይ ቋንቋ የለኝም። እግዚአብሔር ይወዳችኋል፣ አለቀ በቃ። እግዚአብሔር የወደደን እኛን ማንም በመስጠት ነው ክርስቶስ ኢየሱስን ከቅድስት ድንግል ማርያም ተወልዶ ቀራንዮ መስቀል ላይ የኔና የናንተን ጨለማ ተሸክሞ ስድስት ሰዓት በመስቀል ላይ እንዲውል በማድረግ ነው የኛ ፍዳ የኛ ኃጢአት የኛ በደል በሱ ላይ እግዚአብሔር ፈርዶበት ነው እኔ እና እናንተ ከዚህ ከዘላለም ፍርድ ነፃ እንድንወጣ የዘላለም ውጤት ያለውን ዋጋ እግዚአብሔር በመስቀል ላይ የሰራው ከዚህ የበለጠ ፍቅር ማንም የለውም ሐዋርያው ቅዱስ ጳውሎስ በሮሜ ላይ እንዲህ ብሎታል ከዚህ የሚበልጥ ፍቅር ለማንም የለውም እግዚአብሔር ልጁን ልኮ በልጁ በኩል ለኛ ሕይወት ሰጠን እና እግዚአብሔር ይወደናል ነገር ግን እግዚአብሔር የሚወደን ሰዎች የተለወጥን ሰዎች መመላለስና መኖር ያለብን በእግዚአብሔር ፈቃድ አማካኝነት ነው እና ይህንን ለማስረጽ፣ በደንብ ለማስረጽ ይሄ ዓለም የሚመራበትን ሁለት አይነት መርሆ ላሳያችሁ ፈልጋለሁ። እኛ አማኞች፣ መጽሐፍ ቅዱስ አማኞች ይቺ ዓለም ከዚህም በፊት ደጋግሜ ተናግሬዋለሁ። ይቺ ዓለም የምትመራበት ሁለት መርሆዎች እንዳሉ እናውቃለን። አንደኛው መርሆ የውድቀት መርሆ የሚባል ነው። ይሄ ዘ ፕሪንሲፕል ኦፍ ፎል የሚባለው ነው። አዳም እና ሔዋን በኃጢአት ወድቀዋል። በኃጢአት ከወደቁበት ጊዜ ጀምሮ እስከ ጌታ ኢየሱስ ክርስቶስ ምጻት ድረስ የሰዎችን ልጆች በሙሉ የሚመራ መርሆ ነው፣ ስልት ነው፣ የህይወት ስልት ነው እና ሕፃኖች ውስጥ ይሰራል ህፃናት አሁን እኛ ቤት ህፃናት አሉ። አንዳንድ ጊዜ ናቲና ሂዊ እንኳን ይመታታሉ። እና ምንድነው እንደዚህ የሚያደርጋቸው ብላችሁ ስታስቡ ትደነቃላችሁ። እና በውስጣቸው ይሄ የውድቀት መርሆ ይሰራል፣ በህፃኖችም ውስጥ። እና ይሄ የውድቀት መርሆ ነው ሰዎችን ጨካኞች የሚያደርጋቸው፣ ክፉዎች የሚያደርጋቸው፣ እርስ በርሳቸው እንዳይዋደዱ የሚያደርጋቸው ይሄ የውድቀት መርሆ ነው፣ አንዳንድ ሰዎች በቤተሰቦቻቸው ላይ እንኳን ሳይቀር ወንጀል እንዲፈጽሙ የሚያደርጋቸው ይሄ ዓለም አቀፍ መርሆ ነው። ይህንን የሚቃረል ሌላ መርሆ አለ። ያ መርሆ የጸጋ መርሆ ይባላል። እግዚአብሔር በክርስቶስ ኢየሱስ በኩል ለሰዎች የገለጠው የእግዚአብሔር የነፃ ስጦታ ነው። ሰዎችን እግዚአብሔር የሚያድነው በነፃ ነው፣ ምንም ዋጋ ሳንከፍል እና ይሄ መርሆ ይምራችሁ ነው። አሁን ጴጥሮስ እያለ ያለው የእግዚአብሔር የጸጋ የፍቅሩ፣ የበጎነቱ፣ የደግነቱ፣ የቸርነቱ፣ የምሕረቱ ጸጋና ኃይል ይምራችሁ፣ በሱ መሰረት ተመላለሱ በቀረላችሁ ዘመን። አዎ በቀረልን ዘመን የእግዚአብሔርን ፈቃድ እንድናደርግ ታዘናል። ትዕዛዝ ነው። ይሄ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ። እንደ እግዚአብሔር ፈቃድ ነው መኖር ያለባችሁ። ይህንን ሳስብ ታዲያ እኔ የእግዚአብሔር ፈቃድ እግዚአብሔር የሚባለው አምላክ ፈቃድ ያለው አምላክ እንደሆነ እንድታውቁ ፈልጋለሁ። የኛ አምላክ የኛ አምላክ እግዚአብሔር ሕያው አምላክ ነው የሚኖር ነው ማለት ነው እና የኛ አምላክ እግዚአብሔር ሕያው አምላክ ነው እና ደግሞም በጣም ቸር የሆነ አምላክ ነው። ሌሎች ሃይማኖቶች አሉ የሚሏቸው አምላኮች አሉ። እንደኛ እግዚአብሔር ህያው ናቸው ብለው ተናግረው አያውቁም። የሚኖሩ ናቸው ብለው ተናግረው አያውቁም። ጀስት የሰዎች ኢማጂኔሽኖች ናቸው። ግን ይኖራሉ ከሰዎች ጋር እዚህ ቦታና እዛ ቦታ ይገናኛሉ የሚል ሀሳብ እንደ መጽሐፍ ቅዱሳዊ እግዚአብሔር የላቸውም። እኔ ስለ እስልምና አጥንቻለሁኝ እና እስልምና ሃይማኖት ውስጥ የእስልምና አምላክ የሚባለውን እንደኛ እግዚአብሔር ኢዝ ብላችሁ መግለጥ አትችሉም። በፍጹም አይቻልም። አሁን እኛ ጎድ ኢዝ ላፍ እንላለን አይደል? እግዚአብሔር ፍቅር ነው። እስላም ማንኛውም እስላም ግን እንደዛ ብሎ መናገር አይችልም። ምክንያቱም ኢዝ አይደለም እሱ እንደዚህ ተብሎ የሚገለጽ አይደለም። እዚህ አዘር ነው እሱ። አዘር በሰው ቋንቋ፣ በሰው አመለካከት የሚገለጥ አይደለም። ከሰዎች ጋራ መስተጋብር የሚያደርግ አይደለም። የእኛ እግዚአብሔር ግን እንደዚህ አይነት አምላክ ነው። ፈቃድ ያለው አምላክ ነው። ለእያንዳንዳችን የሚሆን ፈቃድ አለው ማለት እሱን ደስ የሚያሰኘው እሱ የሚወደው ነገር ግን ለእኛ የሚጠቅመን ፈቃድ አለው እና ሐዋርያው ጳውሎስ በሮሜያ 12 ቁጥር 2 ላይ ምን ብሎ ተናግሮታል? የእግዚአብሔር ፈቃድ ብሎ እሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ተናግሯል። የእግዚአብሔር ፈቃድ ምንድን ነው? በጎ ነው፣ በጣም መልካም ነው ማለት ነው እና ደግሞ ደስ የሚያሰኝ ነው። ለውስጣችን ለነፍሳችን ደስታ ዘላቂ የሆነ ደስታ የሚሰጥ ነው። የእግዚአብሔር ፈቃድ ምንድን ነው አለ ጳውሎስ? ፍጹም ነው፣ እንከን የሌለበት ነው። ለእያንዳንዳችን ያለው የእግዚአብሔር ፈቃድ በጣም የሚገርም ፍጹም የሆነ ነገር ነው እና ይህንን የእግዚአብሔርን ፈቃድ ታዲያ አለ ጳውሎስ ምን እንደሆነ ፈትናችሁ ማወቅ አለባችሁ። ከምታደርጉት ነገር ውስጥ በሙሉ ከእያንዳንዷ ነገር ይሄ የእግዚአብሔር ፈቃድ ነው አይደለም ብላችሁ መጠየቅ አለባችሁ። እና ይሄ የእግዚአብሔር ፈቃድ ነው አይደለም? ይህንን በምትመረምሩበት ጊዜ እንደ ሰው ማለት ነው የእግዚአብሔር ፈቃድ ጋር ስትመጡ አይምሯችሁ ታድሶ ትለወጡና ይህንን ዓለም ከመምሰል የጸዳና ነፃ የሆነ ሕይወት ይኖራችኋል። እና በቀረላችሁ ዘመን እንደዚህ አይነት ሕይወት እንድትኖሩ እግዚአብሔር ይፈልጋል። ልክ እንደ እግዚአብሔር ፈቃድ የእግዚአብሔር ፈቃድ በጎ ደስ የሚያሰኝ የእግዚአብሔር ፈቃድ ግልጽ ነው። አንዳንድ ሰዎች የእግዚአብሔርን ፈቃድ እንዴት እናውቃለን፣ የእግዚአብሔር ፈቃድ የእግዚአብሔር ፈቃድ ትለናለ። በምንድን ነው ልናውቅ የምንችለው? እንዴት ነው ሊገባን የሚችለው ብለን ልንጠይቅ እንችላለን። አዎ፣ የእግዚአብሔር ፈቃድ ድብቅና ስውር አይደለም፣ በጣም ግልጽ ነው። ይገርማቸዋል። የእግዚአብሔር ፈቃድ በቃሉ ውስጥ የተገለጠ እና ቃሉን የሚያነብ ሰው ሁሉ ሊገባውና ሊረዳው የሚችል ነው። ሐዋርያው ቅዱስ ጳውሎስ አሁንም ለተሰሎንቄ ሰዎች በአንደኛ ተሰሎንቄ ምዕራፍ አራት ቁጥር ሁለት እና ሶስት ላይ የተናገረው በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እሱም መቀደሳችሁ ነውና ብሎ ተናገራቸው። የእግዚአብሔር ፈቃድ በጣም ግልጽ ነው። ቅዱስ የሆነ ሐሳብ፣ ቅዱስ የሆነ ኑሮ፣ ንጹሕ እንደ እግዚአብሔር የሆነ አመለካከት እና ህይወት በዚህ ምድር ላይ እንዲኖረን ማድረግ ነው። ይሄ በሙሉ መጽሐፍ ቅዱስ ላይ ተጽፎ ታገኛላችሁ። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እና አሁን በአራተኛ ደረጃ የምናገርበት ነጥብ ሐዋርያው ጴጥሮስ ይህንን ከተናገረ በኋላ አንድ ሚገርም አስተያየት ሰጥቷል። ይህንን አስተያየት ሁላችሁም ባይኖራችሁ ብትይዙልኝ እግዚአብሔር በጣም እንደሚባረካችሁ አምናለሁ እና ይህንን አስተያየት ልናገር ተመልከቱ ምን አለ በቀረላችሁ ዘመን በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ አለና እናንተ ደግሞ ያንን ሀሳብ እንደ ዕቃ ጦር አድርጋችሁ ያዙት ነው ያለው ተመልከቱ ይሄ በጣም አስደናቂ ነገር ነው እናንተ ደግሞ እናንተ አማኞች የሆናችሁት ክርስቶስ ኢየሱስ እንደሞተላችሁ አውቃችሁ ከጨለማ ወደሚደነቅ ብርሃን የመጣችሁት እናንተ ይህንን ሀሳብ ያንን ሀሳብ እንደ እቃ ጦር አድርጋችሁ ያዙት። ምን ማለት ነው መሰላችሁ? ይሄ አሁን የምነግራችሁ ሀሳብ የነገርኳቸው ሀሳብ ራሱን የቻለ መንፈሳዊ የጦር እቃ ነው እያለ ነው ያለው። መንፈሳዊ መዋጊያ ነው። መንፈሳዊ የጦር ትጥቅ ነው። እንደ ጦር እቃ አድርጋችሁ ያዙት። አንድ ነገር ግልጥ ነው። ድሮም የነበሩ ክርስቲያኖች እና እኛም አሁን በዚህ ዘመን ያለን ክርስቲያኖች የምናውቀው አንድ መንፈሳዊ ግልጥ የሆነ ነገር አለ። ክርስቲያን ከሆንን በኋላ ሕይወታችን ብዙ ጊዜ የጦር ሜዳ ነው የሚመስለው። አሁን ሐዋርያው ቅዱስ ጴጥሮስ ጳውሎስ በገላትያ ምዕራፍ አምስት ላይ ሲናገር መንፈስ በስጋ ላይ፣ ስጋ ደግሞ በመንፈስ ላይ ይቀዋወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም የሚል ነገር ተጽፎ ታገኛላችሁ እና ይሄ እኛ ከዳንን በኋላ በውስጣችን ያለ አሮጌ አዳም የሚባል ነገር አለ እና ደግሞ ከጌታ የተቀበልነው አዲስ ህይወት የሚባለው ነገር አለ ይሄ አዲሱ ህይወት እግዚአብሔርን ለማክበር እግዚአብሔርን ለማመስገን እግዚአብሔርን ለማገልገል ውስጣችንን ሲያነሳሳ አሮጌው አዳም ደግሞ ኖ ኖ ኖ ኖ ትንሽ ጊዜ ቆይ እና ይሄንን ይሄንን ጨርስ ብሎ ወደኋላ ይጎትተናል እና ይሄ መንፈሳዊ ጦርነት በህይወታችሁ አለባችሁ ነው የሚለው የእግዚአብሔር ቃል እና ታዲያ ይህንን የእግዚአብሔርን ፈቃድ የማድረግ ነገሩ ስትመጡ የእግዚአብሔር ፈቃድ ምን ይሆንላችኋል ትልቅ የጦር መሳሪያ ትጥቅ ይሆንላችኋል። እንደ ሰይፍ፣ እንደ ጎራዴ፣ ወይም እንደ ጥይት፣ እንደ ጠመንጃ፣ እንደ ጋሻ መንፈሳዊ ትጥቅ ይሆንላችኋል እና ይህንን ሳስብ ኤፌሶን ምዕራፍ 6 ከ10 እስከ 18 ላይ የተጻፈው ትዝ ይለኛል። እና እዚህ እኛ ያለ ነው በምድር ውስጥ አማኞች ከፍተኛ መንፈሳዊ ጦርነት ውስጥ ነው ያለ ነው እና ጦርነቱ ደግሞ የሚካሄደው ከስጋና ከደም ጋር አይደለም። እዚህ ሰማያዊው ዓለም ላይ ያለ የክፋት መንፈሳዊ ሰራዊት የሰማያዊው ላይ ያለ የክፋት መንፈሳዊ ሰራዊት አለቃ ነው የሚዋጋችሁ። እና ይሄ የሰራዊት አለቃ ሰይጣን ሲዋጋችሁ እናንተን የሚንበለበል ፍላጻ በመጠቀም ነው። አሁን ኤፌሶን ቅዱስ ላይ የተጻፈ ነገር ነው ምነግራችሁ። እና ሰይጣን በረቀቀ መንገድ ሐሳብን ልብን በሚሰርቅ መንገድ እናንተን ይዋጋችኋል። ውስጣችሁ ስጋችሁ ራሱ ተዋጊ ነው። እንደገና ደግሞ ከውጭ ሰይጣናዊ እንቅስቃሴ አለ። ስለዚህ መንፈሳዊ ህይወታችሁን ለመቁረጥ፣ እናንተን ከእግዚአብሔር ለመለየት፣ ከእግዚአብሔር ለማራቅ፣ ቢቻል ቢቻል ገሃነመ እሳት ጎትቶ ለመውሰድ ሰይጣን የማያደርገው ነገር የለም። ይህንን ከፍተኛ መንፈሳዊ ጦርነት በድል አድራጊነት ለመወጣት የምትችሉት እንዴት ነው? የእግዚአብሔርን ፈቃድ በማድረግ ስንኖር ነው። እንደ እግዚአብሔር ፈቃድ መኖር ስንጀምር ሰይጣን ፊታችን መቆም አይችልም። ዓለም ኃይሏና ትጥቋ በሙሉ እኛን ለማንበርክክ የምታደርገው ነገር በሙሉ ከእግራችን ስር ይወድቃል። የማንን ፈቃድ ስናደርግ እግዚአብሔርን ደስ የሚያሰኘውን የእግዚአብሔርን ቃል እንደ እግዚአብሔር ቃል ስንመላለስና ስንኖር፣ ስለዚህ እንደ እግዚአብሔር ፈቃድ የመኖር መሰጠት ካለን የመኖር ቁርጠኝነት ሲኖረን ሰይጣን የሚዋጋበት የመዋጊያው ስልቱና ኃይሉ በሙሉ ዓይናችን እያየ ሲወድቅና ሲፍረከረክ እናየዋለን። እኔ እንዳውም እምለው እኛ በእርግጥ በእርግጥ የእግዚአብሔርን ፈቃድ ለማድረግ በማድረግ የምንኖር ከሆነ በቀሪው ዘመናችን ሁሉ የሰይጣን መቅሰፍት ነው የምንሆነው። የሰይጣን የሰይጣን ኃይለኛ ጠላቶች ሆነን ነው የምንቆመው። ሰይጣን በቀላሉና በሰዎችን ሁሉ በሚያታልልበት መሳሪያና አሰራር እኛን ሊያታልለን አይችልም። ምክንያቱም በጣም አስደናቂ የሆነ የህይወት ለውጥ በውስጣችን እየተከናወነ ይሄዳልና፣ ስለዚህ እንደ ቃጦር ያዙት የሚለውን ነገር ጴጥሮስ ሲናገር፣ ይህንን እንደ እግዚአብሔር ፈቃድ የመኖርን ሀሳብና የመኖርን እውነት የራሳችሁ አድርጉት እኔ የእግዚአብሔርን ፈቃድ ለማድረግ ልቤን እሰጣለሁ እግዚአብሔር እንደ ቃሉ እንዲያኖረኝ ኃይልም እንዲሰጠኝ እኔ ራሴን ለእግዚአብሔር እሰጣለሁ በሚል ሀሳብና ቁርጠኝነት መመላለስ እንድትችሉ የራሳችሁ አድርጉት የሚለውን ሀሳብ ነው እየተናገረ ያለው። እና የራሳችሁ ካደረጋችሁት በኋላ ዝም ብሎ መቀመጥ የለበትም ተጠቀሙበት፣ ኑሩበት፣ መታወቂያችሁ፣ መኖሪያችሁ፣ የምትመላለሱበት የህይወታችሁ ዘመን ሁሉ እንቅስቃሴ ይሁንላችሁ የሚለውን ነው የሚያሰርጸው። እንደዚህ አይነት ህይወት የኖሩ ሰዎች በምድር ላይ በጣም ተጠቅመዋል። በኋላ እናገርበታለሁ። እና ይህንን የጦር ዕቃ ይዞ ለመኖር ምን ያስፈልጋል የሚል ጥያቄ መጠየቅ በጣም አስፈላጊ ነው። ተመልከቱ፣ ጴጥሮስ ይህንን መልእክት የጻፈው ለአማኞች ነው እና ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው በመቀበል አዲስ ሕይወት ለተቀበሉ ሰዎች ነው። እና ይህንን የእግዚአብሔርን ፈቃድ እያደረጉ ለመኖር መጀመሪያ አማኝ መሆን ያስፈልጋል። በሁለተኛ ደረጃ የክርስቲያን የሚለው እውነታ ምን እንደሆነ ሊገባንም ያስፈልጋል። ክርስቲያን የሚባለው ነገር በጣም የተለየ ስያሜና የተለየ ህይወት ውስጥ መግባት ነው። ክርስቲያን የሚባለው እምነት እና ክርስቲያን የሚባለው እምነት የሚገኘው ቅድም አዲስ ህይወትን በመቀበል ነው ብያለሁኝ። ግን በምድር ላይ ካለው የሰው ኑሮ ሁሉ በጣም የጠራ ደረጃው ከፍ ያለ ኑሮው ሰማያዊ የሆነ ኑሮ ነው። ክርስትና ማለት በጣም አስደናቂ ነው። እግዚአብሔርን ሁልጊዜ አባቴ ብላችሁ እሱ ደግሞ ልጆቼ እያላችሁ ከእግዚአብሔር ጋር ጥብቅ ግንኙነትና ህብረት አድርጋችሁ የምትኖሩበት ብትሞቱ ደግሞ ወዲያውኑ መንግሥተ ሰማይ የምትገቡበት አይነት ህይወት ነው። በጣም የተለየ ህይወት ነው ክርስትና እና ታዲያ ይሄ የተለየ ህይወት በዚህ በኃጢአት በተጨማለቀች እና በወደቀች ዓለም ውስጥ በምንኖርበት ጊዜ ሰማያዊ እርዳታ፣ መንፈሳዊ እርዳታ፣ መለኮታዊ እርዳታ የሚያስፈልገው ነው። ምክንያቱም ክርስትናን ለመኖር እኛ በሰዋዊ ተፈጥሯችን ብቃት የለንም። ስለዚህ ከአብ ከወልድ ከመንፈስ ቅዱስ ቅድም ነግሪያቸዋለሁ፣ እኛ የምናምነው አንድ አምላክ ነው። በዚህ አንድ አምላክ ውስጥ ሶስት አካላት አሉ። እኩል ስልጣን፣ እኩል ኃይል ያላቸው አብ፣ ወልድ፣ መንፈስ ቅዱስ አሃዱ አምላክ ነው ምንለው። ይሄ አሃዱ የሚለው ቃል የግዕዝ ቃል ነው። ምን ማለት ነው? አንድ ብዙ በአንድ ማለት ነው። ብዙ ሶስቱ በአንድነት ማለት ነው። እና በዚህ በአንድ ብዙ በአንድ ውስጥ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ ወልድ የሰውን ስጋ ለብሶ መጥቶ ከቅድስ ድንግል ማርያም ተወልዶ በቀራኔው መስቀል ላይ ተሰቅሎ ሞቶ በሶስተኛው ቀን ተነስቶ ወደ አብ አርጓል። እሱ ልክ ሲያደርግ በሃምሳኛው ቀን ካረገ በኋላ በአስረኛው ቀን ማለት ነው፣ ካረገ በአስረኛው ቀን ወይም ከሞቶ ከተነሳ በሃምሳኛው ቀን መንፈስ ቅዱስን ወደ ምድር ላከው። መንፈስ ቅዱስ የመጣው ለምንድ ነው? በሰዎች ውስጥ በአማኞች ውስጥ ኖሮ አማኞች በዚህ ምድር ላይ ባላቸው ማንኛውም ኑሮ እንዲያግዛቸው እንዲረዳቸው፣ እንዲያበረታቸው ኃይል እንዲሰጣቸው ነው። ይሄንን ስናገር ከዚህም በፊት ተናገር ያለው ይሄንን አንድ የቡድሃ ሃይማኖት ተከታይና አንድ ክርስቲያን አንድ መስሪያ ቤት አብረው ይሰሩ ነበር እና አልፎ አልፎ እየተገናኙ ሻይ ይጠጣሉ እና አንድ ቀን ሻይ ሲጠጡ ይሄ የቡድሃ እምነት ተከታዩ ለክርስቲያኑ ምን አለው? እንደናንተ እንደ ክርስቲያኖች እኛም ደግሞ በሃይማኖታችን በጣም ጥሩ ጥሩ የሆኑ ፕሪንስፕሎች አሉን ብሎ ተናገረው። እና ይሄ ክርስቲያኑ ሳቅ አለና እንግዲህ ይህንን ለመናገር ያነሳሳው የክርስቲያኑ ሕይወት ስለማረከው ይመስለኛል። እና ክርስቲያኑ ፈገግ አለና በጣም ጥሩ ነው፣ ጥሩ ጥሩ መርሆ ካላችሁ በጣም ጥሩ ነው። ግን እነዛን መርሆዎች እንድትኖሩ የሚያስችላችሁ ኃይል ይሰጣችኋል ወይ እምነታችሁ አለው ይሄ የቡድሃ እምነት ተከታዩ ደነገጠና ፊቱ ተለያይቶ አይ እንደዛ አይነት ነገርማ የለም ግን ጥሩ ጥሩ ህጎች አሉ ጥሩ ጥሩ ፕሪንስፕሎች ግን እነዛን ፕሪንስፕሎች የምንፈጽምበት ኃይል የለንም እኛ ጋር ክርስቲያኑ ፈገግ ብሎ እኛ ግን አለን አለው እኛ ፕሪንስፕሎችን ለመኖር መጀመሪያ ለመኖር እንድንችል አዲስ ልብ ተቀብለናል እና ሁለተኛ ደግሞ ከአዲስ ልብ እና ከአዲስ ህይወት ውጭ መንፈስ ቅዱስ በውስጣችን ሆኖ ይህንን የክርስትናን ፕሪንስፕል እንድንኖረው የእግዚአብሔርን ፈቃድ መኖር እንድንችል ኃይል ሆኖናል። አንዳንድ ሰዎች መንፈስ ቅዱስ ዝም ብሎ በልሳን ለመናገር የተሰጠ ይመስላቸዋል። ለመዝለል፣ ለመጨፈር ይመስላቸዋል። አይደለም። መንፈስ ቅዱስ ክርስትናን እንድንኖረው በእግዚአብሔር ሐሳብ እና በእግዚአብሔር ፈቃድ ውስጥ ተጠቅልለን እንድንመላለስ ኃይል የሚሰጥ ነው። ክፉን ነገር ኖ አልፈልገውም፣ ኃጢአትን አልፈልገውም እምቢ እንድንል የሚያደርግ ኃይል ነው። በውስጣችን ተገልጦ ራሱ አምላክ ነው፣ ግን ኃይል የሚሰጠን አስደናቂ የእግዚአብሔር አካል ነው። እግዚአብሔር እየተመሰገነ ይሁን። ታዲያ ይህንን እንደ ዕቃ ጦር በምንይዝበት ጊዜ የሚያስፈልጉን ነገሮች እየተናገርኩ ነው። ጸሎት ያስፈልጋል። ቃሉን እንደሚገባ ማንበብ ያስፈልጋል። የእግዚአብሔርን ቃል መውደድ እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ለመመላለስ የእግዚአብሔርን ቃል ማጥናት በጣም አስፈላጊ ነው። እንግዲህ አራት ነጥቦችን ተናግሬያለሁ። ወደ አምስተኛውና ወደ መደምደሚያዬ እሄዳለሁ። እንደ እግዚአብሔር ፈቃድ መኖር ምን ያስከትላል? በእግዚአብሔር ፈቃድ የመኖር ውጤቶች ነው እዚህ ጋር ያልኩት። ይገርማችኋል። ሐዋርያው ጴጥሮስ በደንብ ያውቃል። በእግዚአብሔር ፈቃድ መሰረት መኖር ምን እንደሚያመጣና ምን እንደሚያስከትል በደንብ ያውቃል። እዚህ ምድር ላይ እኔና እናንተ እንድናውቅ በጣም ይፈልጋል እና እዚህ ቁጥር አራት ላይ የተናገረውን ብትመለከቱ በጣም ጥሩ ነው። ምን አለ? በዚህም ነገር አለ፣ ያለፈው ነገር ያለፈው ዘመን ይበቃል ካለ በኋላ፣ በዚህም ነገር ወደዚያ መዳራት ብዛት ከነሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈረድባቸው፣ በመንፈስ ግን እንደ እግዚአብሔር እንዲኖሩ፣ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና ይላል። ይሄ በጣም አስደናቂ አባባል ነው። በኋላ ጥቂት ጠቀስ አደርገዋለሁ። ነገር ግን ምንድን ነው ያለው ጴጥሮስ? በእግዚአብሔር ፈቃድ መኖር ውጤት አለው። ሁለት ውጤቶች አሉት። አንደኛው ውጤት ምንድን ነው? ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አምነን አዲስ ልብ አግኝተን ስንለወጥ እንደ እግዚአብሔር ፈቃድ በመኖር ላይ እያለን ጓደኞቻችን፣ ምናልባትም ቤተሰቦቻችን በቅርብ የሚያውቁን ብዙ ጊዜ በይሄ መዳራት፣ የስጋ ምኞት፣ ስካር፣ ዘፈን፣ ያለ ልክ መጠጣት በሚባለው ውስጥ አብረናቸው ከነሱ ጋር እንሮጥ የነበሩ ሰዎች ድንገት ተነስተን ኖ አልጠጣም፣ ይህንን ነገር አላደርግም፣ ወደዛ እናንተ ወደምትሉት ነገር ውስጥ አልገባም በምንልበት ጊዜ ግራ ይገባቸዋል። ምን ነካው ይሄ ሰውዬ? ምን አቀመሱት? ምን አቀመሱት ተብላችሁ አታውቁም? ምን አቀመሷቸው እኔ ቤት ውስጥ ተብያሉ ምን አቀመሱት ምንድን ነው የቀመስከው ለመሆኑ ምን አቀመሷችሁ ብለው ይላሉ እና ይደነቃሉ እና ነገር ግን ከመደነቅም በላይ ይሄዳሉ ያሳድዷቸዋል ይሰድቧቸዋል ይሄ ተልካሻ የማይረባ የማይጠቅም መባል የሚገባውን ነገር ሁሉ ሊሏችሁ ይችላሉ መንፈሳዊ አይኖቻችሁ ስለበሮላችሁ እንግሊዝ ሀገር አንድ ማቀው ሰው አለ። ብዙ ጊዜ እኛ ቸርች ከገጠር ነው የሚመጣው። እኛ ቸርች ይመጣል። እንግሊዛዊ ነው እና ጌታን አመነ እና በጣም ተለወጠ። እና አንድ ደግሞ ሌላ በጣም ሀብታም ጓደኛ አለው። እሱ እና ያ ጓደኛው እንግሊዛዊና ይሄ ወይን የሚባለው ሰውዬ ብዙ ጊዜ ሚስቶችና ልጆች አላቸው። እነዚህ ሁለቱም እና ይሄኛው የምላችሁ ሰውዬ ሞዴሬት ኑሮ ነው የሚኖረው። ያኛው በጣም ሀብታም ነው እና ያኛው ሀብታም ሰውዬ ይሄንን ሰውዬ ሁል ጊዜ ከቤቱና ከሚስቱ እየወሰደ ሴትኛ ዳሪዎች ጋር ይዞት ይሄዳል። እና ይሄ ሰውዬ ድንገት ተለወጠና አንድ ጊዜ መጥቶ ሴትኛ ዳሪዎች ጋር እንሂድ ሲለው ኖ አልሄድም፣ ምነካ ብሎ ደንግጦ ሰውየው እንዴ እንሂድ እንጂ ብሎ ሲናገረው አልሄድም፣ ምንንክ እኔ ክርስቲያን ሆኛለሁ አለ። ተለውጫለሁ፣ የድሮ ሰው አይደለሁም አለው። እነ እናት ያውቁታል ያንን ሰውዬ። እና በጣም የሚገርም ነው። ሰውየው እየተመላለሰ እየተመላለሰ ለአመት ያህል ጠየቀው። አይሁን አይ፣ ይሄ በፍጹም የሚሆን ነገር አይደለም። ማለት ሰውየው፣ በኋላ ያ ሰውዬ ራሱ ይሄ ሰውዬ የተለወጠበትን መንገድ እና ሁኔታ ማወቅ አለብኝ ብሎ፣ ኦፍኮርስ መስክሮለታል። ጌታ ቤት መጥቶ እንደተለወጠ፣ አሁን በጌታ እንደሆነ አውቃለሁ። እና ምን ልላችሁ ፈልጌ ነው የጌታን ፈቃድ እያደረግን በምንኖርበት ጊዜ የተለየ ህይወት፣ የተለየ ህብረት ከእግዚአብሔር ጋር ምሕረት ያገኘን ሰዎች ስለሆነን ወደ ድሮ ኃጢአት አንሄድም እና ሰዎች ምንቀመሱ ምንነካቸው፣ የድመት ስጋ አብልተዋቸው ነው የተባለበትም ጊዜ ነበር ኢትዮጵያ ውስጥ። ግን የድመት ስጋ አልበላንም። ክርስቶስ ኢየሱስን እንደ ግል አዳኛችን በመቀበል ውስጣችን ውስጥ አስደናቂ ለውጥ ጌታ ኢየሱስ አደረገ እና በድሮ ጓደኞቻችን ወዳዶቻችን ዘንድ መናቅ፣ መጠላት፣ ስድብ ደግሞ መጣ መጣች መባል መታማት፣ ከዚያም አልፎ ስደት ሁሉ ሊያመጣ ይችላል። ይሄ አንድ ውጤቱ ነው። ነገር ግን በእነዚህ ነገሮች መደነቅና መረበሽ የለብንም። የልዩ የመሆናችን የእግዚአብሔር ምህረት በህይወታችን የመገለጡ ምልክት ስለሆነ ልባችንን ሳናዝል በእግዚአብሔር እውነትና በእግዚአብሔር ጸጋ በእግዚአብሔር ኃይል ወደፊት ለመቀጠል ራሳችንን መስጠት አለብን። እንደ እግዚአብሔር ፈቃድ መኖር በጣም አስደናቂ ሌሎች ጠቃሚ ምልክቶች አሉት። አሁን እኔ ይህንን እዚህ ስላይዴ ላይ አልጻፍኩትም፣ ግን እዚህ በማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 የተራራው ስብከት ተብሎ በሚታወቀው ውስጥ ጌታችን ኢየሱስ ክርስቶስ ወደ መጨረሻው ማቴዎስ ወንጌል ምዕራፍ 7 ላይ ሲደርስ ስለ ሐሰተኞች ነቢያትና አስተማሪዎች ተናግሮ በኋላ ጌታ በሚመጣበት ጊዜ ሐሰተኞች ነቢያት መጥተው ጌታ ሆይ፣ ጌታ ሆይ፣ በስምህ ትንቢት እኮ ተናግረናል፣ በስምህ አጋንንት አውጥተናል፣ በስምህ ተአምራት አድርገናል ይሉኛል አለና፣ እውነት እውነት እላችኋለሁ አላወቅኳችሁም እላችኋለሁ አለ። ምክንያቱም እኔ የምፈልገው አለ ጌታ ኢየሱስ ክርስቶስ እነዚህን ነገሮች ማድረጋችሁና ብላችሁ መናገራችሁ ሳይሆን የአባቴን የሰማዩን አባቴን የእግዚአብሔርን ፈቃድ አላደረጋችሁምና። የእግዚአብሔርን ፈቃድ ሳታደርጉ ብዙ ነገሮች ብታደርጉ በእግዚአብሔር ዘንድ ተቀባይነት የለውም። በእርግጥ የእግዚአብሔርን ፈቃድ ለማድረግ የክርስትና አጠቃላይ እምነት፣ የመጽሐፍ ቅዱሱ ክርስትና የእግዚአብሔርን ፈቃድ ለማድረግ አንድ ሰው የሚችለው በመጀመሪያ አዲስ ህይወት ሲቀበል ነው። የእግዚአብሔርን ፈቃድ በተለያየ መንገድ እንፈጽማለን ከዚህ የተነሳ መንግስተ ሰማይ እንገባለን የሚል ነገር ካለ አዲስ ህይወትን ሳንቀበል ያ መጽሐፍ ቅዱስ አይደለም፣ ጸረ ወንጌል ነው። ወንጌላችን የሚናገረው መጀመሪያ አዲስ ህይወት ቀጥሎ ከአዲስ ህይወት ከተቀበልን ጀምሮ የእግዚአብሔርን ፈቃድ እያደረግን ክርስትናችንን እያስመሰከርን እስከ መጨረሻው በእግዚአብሔር ኃይል መኖርን ነው የሚናገረው እና ይህ አጠቃላይ የክርስትና መሰረታዊ መርሆ ነው። እግዚአብሔር እየተመሰገነ ይሁን እና የእግዚአብሔርን ፈቃድ ማድረግ በምድር ላይ ልዩ የሆነ መንፈሳዊ በረከትን ያመጣል። ልዩ የሆነ መንፈሳዊ እርዳታን ወደ ህይወታችን ያመጣል። ምናልባት አንድ ሁለት ምሳሌ አንድ ምሳሌ ብቻ ጠቅሼ ባልፍ ጥሩ ሊሆን ይችላል። ዳንኤልንና ጓደኞቹን ትንቢተ ዳንኤል መጀመሪያ ላይ ዳንኤልና ጓደኞቹ እስራኤል ወደ ባቢሎን በሚጋዙበት ጊዜ ከተጋዙት አራት ወጣቶች መካከል ሲድራቅ፣ ሚሳቅ፣ አብድናጎ የሚባሉት እና ዳንኤል ነበሩ። እና ዳንኤል እና ጓደኞቹ የባቢሎን ንጉስ ናቡከደነጾር በከፈተው ዩኒቨርሲቲ ውስጥ ተማሪዎች ነበሩ። እና ናቡከደነጾር ወጣቶች ናቸው ለተማሪዎች በሙሉ ምግብ መጠጥ እንደፈለጋቸው እንዲሆኑ አደረገ እና ከሚሰጡት ምግቦች መካከል ብዙዎቹ ለባቢሎን አማልክት የተሰዉ ስጋዎች ነበሩበት መጠጦችም ሁሉ። እና ዳንኤል አሰበ እና ከጓደኞቹ ጋር እነዚህን ነገሮች አናደርግም እኛ የእግዚአብሔርን ፈቃድ ማድረግ በማድረግ የምንኖር ሰዎችን ብለው ውሳኔያቸውን አስተላለፉ እና የመጋቢያቸው የምግብ የሚያቀርብላቸው ሰውዬ ጠየቁት። ለተጠየቀው ጥያቄ እነሱ አማራጭ ሰጡ። እንፈተን አስር ቀን ውስጥ አሉ። ተፈተኑ። ከዛ በኋላ የባቢሎን አማልክት የተሰዋውን ምግብ ሳይመገቡ መኖር ቀጠሉ እና በሶስተኛው ዓመት የዩኒቨርሲቲ ማጠቃለያ ፈተና ላይ የሆነው ውጤት በጣም የሚገርም ነው። ዩኒቨርሲቲ ውስጥ ናቡከደነጾር ራሱ ነው የፈተናቸው እና ዳንኤል ሲድራቅ፣ ሚሳቅ እና አብድናጎ ካሉት ተማሪዎች አስማተኞችና እነዚህ ፈላስፋዎች በሙሉ አስር እጥፍ በልጠው ነው የተገኙት። የእግዚአብሔርን ፈቃድ ማድረግ በጣም አስፈላጊ ነው። አይምሯችንን ይከፍታል። ልባችንን በእግዚአብሔር ላይ እንዲያርፍ ያደርጋል። የጥበብና የእውቀት ምንጭ የሆነው እግዚአብሔር በሕይወታችን እንዲሰራና እንዲገለጥ ያደርጋል። እኔ መቼም ክርስቲያን ሆኖና የእግዚአብሔርን ፈቃድ አድርጎ የተጎዳና የወደቀ ሰው አይቼ አላውቅም። ስለዚህ በእግዚአብሔር ፈቃድ መሰረት እንድንኖር እግዚአብሔር አምላካችን ይፈልጋል። እና እንደ እግዚአብሔር ፈቃድ ኑሩ፣ እንደ ሰው ምኞት፣ እንደ አሕዛብ ምኞት አትመላለሱ። እንደ ሰው ምኞት፣ እንደ አሕዛብ ምኞት የምትኖሩ ከሆነ ኪሳራ ውስጥ ነው የምትወድቁት። እንደ እግዚአብሔር ፈቃድ ብትኖሩ ግን አንድም ቀን አንድም ጊዜ አትከስሩም። እግዚአብሔር ይጠብቃችኋል። ይባረካችኋል። ፍጻሜያችሁ ደግሞ መንግስተ ሰማይ ይሆናል። ኦ እግዚአብሔር አምላካችን ይህንን እውነት ውስጣችን ያስቀምጥልን። ይህንን ሐሳብ እንደምን ያዙት አለ ጴጥሮስ፣ እንደ ዕቃ ጦር አድርጋችሁ ያዙት፣ የራሳችሁ አድርጋችሁ ያዙት። ሁል ጊዜ አይምሯችሁ ውስጥ ይቀመጥ እና ከልባችሁና ከሀሳባችሁ አይጥፋ። በዚህ መሠረት ተመላለሱ። እግዚአብሔር በእጁ ሲመራችሁ፣ ሲባረካችሁ፣ ገናና ሲያደርጋችሁ ካስፈለገ ትመለከታላችሁ። እግዚአብሔር ይባርካችሁ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እግዚአብሔርን እናመሰግናለን።